The of America <applause> Radio Radio Tabiano. <music> ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናምሽታችኋል ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላልፍላችሁን የዛሬ ሐሙስ ነሐሴ 28 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ ጽዮን ግርማ ፕሮግራሙን ትመራለች የአንድነት አመራር አባል የነበሩት አቶ ሀብታሙ አያሌውና ሌላኛው ተከሳሽ አብርሃም ሶሎሞን እንዲለቀቁ ተላልፎ የነበረው ውሳኔ በጠቅላይ ፍርድ ቤት ታግዷል። ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በሥነ ስርዓት ህጉ ላይ በስር ፍርድ ቤት በነፃ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤት ቢሆን ሊያግድ እንደሚችል የህግ ባለሙያው አማሀ መኮንን ከሰጡን ማብራሪያ የተቀነጨበን የሰማችሁት ዘገባ አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ። ዩጋንዳ ባለፈው ማክሰኞ የሶማሊያው ጽንፈኛ ቡድን አልሸባብ ደቡባዊ ሶማሊያ ጃናላይ ከተማ በሚገኘው የአፍሪካ ሕብረት ሰራዊት የጦር ካምፕ ላይ ባደረሰው ጥቃት አስራ ሁለት ወታደሮቿ የተገደሉባት መሆኑን አረጋግጣለች። የዩጋንዳ የጦር ሰራዊት ቃል አቀባይ ፓዲ አኩንዳ እንደገለጡት የአስር ዩጋንዳውያን ወታደሮች አስከሬኖች ዛሬ ከሞቃዲሾ ዩጋንዳ ገብተዋል። አሚሶም ወታደሮቹን በሙሉ ቆጥሮ አግኝቷል፣ ያሉት ሚስተር አኩንዳ ከሞቃዲሾ 120 ኪሎ ሜትር ርቀት ላይ ከሚገኘው ከጃናሌ ካምፕ የደረሰበት የጠፋ አንድም ወታደር የለም ሲሉ አክለዋል። የአልሸባብ ተዋጊዎች በማክሰኞ ጥቃት ወደ ሰባ የሚደርሱ የዩጋንዳ ወታደሮችን ገድለናል ማለታቸው ሲታወስ። ቪኦኤ ያነጋገራቸው ምንጮች ግን ሀያ ቢሆኑ ነው እያሉ ነው። የዩጋንዳው የጦር ሰራዊት ቃል አቀባይ በመግለጫቸው የማክሰኞ ጥቃት ጨዋታውን ቀይሮታል ብለዋል። አልሸባብ ተገቢው አጸፋ እንደሚደርሰው ከወዲሁ ይረዳው በማለትም ዝተዋል። አያይዘውም ጥቃት ቢደርስብንም ሶማሊያን ለማረጋጋት የምናደርገውን ጥረት አናቆምም ሲሉ አክለዋል። ይህ በዚህ እንዳለ የዩጋንዳ የመከላከያ ኃይሎች አዛዥ ጀኔራል ኤድዋርድ ዋሜላ የጀነሌዮን የውጊያ ግንባር ላይ የተሰለፉትን ወታደሮች ጎብኝተዋል። የሀገራቸውን ሰራዊት አባላትን ማነጋግረው ካምፑ ላይ ጥቃት ያደረሱትን የአልሸባብ ኃይሎች በመጋፈጣቸው አመስግነዋል። ላይቤሪያ ባለፉት አርባ ሁለት ቀናት በገዳዩ የኢቦላ ቫይረስ መያዙ በ በላቦራቶሪ የተረጋገጠ አንድም ሰው ባለመገኘቱ የዓለም የጤና ድርጅት ሀገሪቱን እንደገና ከኢቦላ ነጻ ነች ሲል አውጇል። የዓለም የጤና ድርጅት ዜናውን ይፋ ያደረገው ዛሬ ሐሙስ ሲሆን ከአሁን ጀምሮ ታዲያ ለቀጣዮቹ ዘጠና ቀናት ቫይረሱ ተመልሶ ብቅ ይል እንደሆነ ብርቱ ክትትል ይደረጋል። ላይቤሪያ መጀመሪያ ላይ ከኢቦላ ነጻ መሆኗ አንድ ኤሮፓውያን አቆጣጠር ግንቦት ዘጠኝ ቀን ታውጆ እንደነበረ ይታወሳል። ብርቱ ክትትል የሚደረግበትን ወቅት እንዳጋመሰች ሰኔ 29 ቀን ግን አንድ የ17 ዓመት ወጣት በቫይረሱ ተይዞ መሞቱን የአለም የጤና ድርጅት እንዳስታወቀ የሚዘነጋ አይደለም። ከዚያ ወዲህ አምስት ሰዎች ለቫይረሱ ተጋልጠው ሁለት መሞታቸው ተመልክቷል። ለቫይረሱ የተጋለጠ አንድም የጤና ሰራተኛ አለመኖሩን ደብሊው ኤች ኦ አክሎ አስታውቋል። ላለፉት ቀናት ፖሊሶች ዘግተውት የነበረው የሀንጋሪ ዋና ከተማ የቡዳፔሽት ዋናው የባቡር ጣቢያ ዛሬ በመከፈቱ በዚያ ተኮልኩለው ሲጠባበቁት የነበሩት ፍልሰተኞች ግር ብለው ቢገቡም ፖሊሶች ግን ወደ ሰሜኑ የሚሄድ ባቡር የለም ሲሉ አስታውቀዋል። ላለፉት ሁለት ቀናት በኬሌቲ ባቡር ጣቢያ ወደ ጀርመን ሄደን ጥገኝነትን ጠይቃለን በሚል ተስፋ ከሚጠብቁት ፍልሰተኞች ጋር ተፋጠው የቆዩት የሀንጋሪ ፖሊሶች ዛሬ ጣቢያውን ለቀው ወጥተዋል። ይሁን እንጂ ፍልሰተኞቹ ጣቢያው እንዲገቡ ቢፈቀድላቸውም ጉዞ ለመቀጠል ማለትም ወደ ጀርመን ለመቀጠል ስላልተፈቀደላቸው አሁን ወዴት መሄድ እንደሚችሉ ግራ የተጋባ ሁኔታ ተፈጥሯል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ከምሽቱ 3 ሰዓት በ 19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት አሁን ወደ መጀመሪያው ቅንብር እናልፋለን ስብሰባን በማወክና የሐሰት ወሬ በማውራት ሕዝብን አነሳስተዋል በሚል አቃቤ ሕግ ክስ ያቀረብባቸው 14 ተጠርጣሪዎች የመከላከያ ምስክር ሳያሰሙ ቀሩ። በችሎት ጽሕፈት ቤት ቀርበው ተለዋጭ ቀጠሮ ተሰጥቷቸዋል። መለስካቸውማ ተጨማሪ አለው። ከአዲስ አበባ መንግሥት አሸባሪውንና እስላማዊ መንግሥት ነኝ የሚለውን አይኤስን ለማውገዝ ባለፈው ሚያዝያ 14 ቀን 2007 ዓ.ም ም ጠርቶት በነበረው ትዕይንተ ሕዝብ ላይ በተፈጠረው ሁከት ሳቢያ ተይዘው አቃቤ ሕግ ስብሰባን በማወክና ሐሰተኛ ወሬ በመንዛት ሕዝብን በማነሳሳት ወንጀል የከሰሳቸው አስራ አራት ተጠርጣሪዎች ዛሬም የመከላከያ ምስክሮቻቸውን ሊያሰሙ እንዳልቻሉ ታወቀ። እነዚህ ተከሳሾች ዛሬ በፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ተረኛ ችሎት ጽፈት ቤት ቀርበው የነበረ ቢሆንም ዳኛው ቀጠሮ ለመስጠት ብቻ እንደተገኙ ገልጸው ለጥቅምት ስምንት ቀን 2008 ዓ.ም ምስክሮቻቸውን አቅርበው እንዲያሰሙ ተለዋጭ ቀጠሮ ሰጥተዋቸዋል። በተመሳሳይ ክስ ፍርድ ቤቱ ላለፉት አምስት ወራት ሲቀርቡ ከነበሩት በጠቅላላ 19 ተከሳሾች መካከል ከአንድ ወር በፊት በኃይሉ በቀለ፣ ሙከሚል ሁሴን፣ ንጉሡ ታደሰ፣ አይተነው ቀለም ወርቅና ቸርነት ደመቀ የተባሉ ተጠርጣሪዎች ፍርድ ቤቱ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ከእስር መፈታታቸውም ታውቋል። በተጠረጠሩበት ወንጀል የመከላከያ ምስክር እንዲያቀርቡ የተጠየቁትና በአሁኑ ጊዜ በእስር ቤት የሚገኙት 14 ተከሳሾች ናቸው። ከእነዚህ መካከል አራቱ ሴቶች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ተከታዩም ዘገባ ከመለስካቸው ጋር እዚያው ፍርድ ቤት አካባቢ ያቆየናል። የፌዴራሉ ጠቅላይ ፍርድ ቤት የአቃቤ ሕግን አቤቱታ ተቀብሎ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል የነበሩት አቶ ሀብታሙ አያሌውና ሰባተኛው ተከሳሽ አቶ አብርሃም ሶሎሞን እንዲፈቱ የበታች ፍርድ ቤት የሰጠውን ትዕዛዝ አግዷል። ጉዳዩ ያስቀርብ ወይም አያስቀርብ እንደሆነ ለማየት ይግባኝ ሰሚ ፍርድ ቤቱ ቀጠሮ ሰጥቷል። በተያያዘ ዜና ቀድሞ የመላ ኢትዮጵያ አንድነት ድርጅት ፕሬዚደንት የነበሩት አቶ ማሙሸት አማረን የፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ችሎት በነጻ አሰናብቷቸዋል። መለስካቸው አዝርዝራለሁ። ነሐሴ 14 ቀን 2007 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጥቶ ብይን መሠረት አቃቤ ህግ በሽብር ወንጀል የከሰሳቸው የቀድሞ የአንድነት የዴሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ ሀብታሙ አያሌው በዚሁ የክስ መዝገብ በሰባተኛ ተከሳሽነት ይቀርቡ የነበሩት አቶ አብርሃም ሰለሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ አሰናብቶ በዕለቱ ከስር እንዲፈቱ ትእዛዝ የሰጠ ቢሆንም እስከ ዛሬው ዕለት ይህ ትእዛዝ እንዳልተፈጸመ ታውቋል። ለዚህ መነሻውም አቃቢ ሕግ ብይኑን በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረበው የይግባኝ አቤቱታ መሰረት ፍርድ ቤቱ የበታች ፍርድ ቤት የሰጠውን ብይንና ትእዛዝ በማገዱ እንደሆነ የተከሳሽ ቤተሰብ አባላት አረጋግጠዋል። ይሁንና የማረሚያ ቤት ኃላፊዎች በከፍተኛው ፍርድ ቤት የተሰጠውን ትእዛዝ ለምን እንደማይፈጽሙ ለቤተሰብ አባላትም ሆነ ለታራሚዎች በግልጽ ያሳወቁት ምክንያት እንዳልነበረ የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ለቪኦኤ ገልጸዋል። ይህ የህግባን ችሎቱ ውሳኔ ምን የህግ መሰረት እንዳለው የህግ ባለሙያውን አቶ አምሃ መኮንንን ቪኦኤ አናግሯቸው ነበረ። ጸንቶ ካለው የህግ ስርዓታችን አንጻር በተለይ በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነፃ እንዲለቀቅ ውሳኔ ከሰጠ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ምናልባት በዚህ ውሳኔ አቃቤ ህግ ቅሬታ አለኝ ብሎ ይግባኙን በተገቢው የህግ ስርዓት መሰረት የይግባኛ ቤት ለከፍተኛው ወይም ለይግባኝ ሰሚው ፍርድ ቤት ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነስርዓት ህጉ ላይ በስር ፍርድ ቤት በነፃ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል ህግ ስርዓታችን የሚያስቀምጠው ነገር የለም። አቶ አምሀ መኮንን እንደሚሉት ይህ የሥነ ስርዓት ህግ እንዲያውም በወንጀል ክርክር ውሳኔን የማሳገድ አቤቱታን መብት የሚሰጠው በተቃራኒው ለተከሳሽ እንደሆነ ያስረዳሉ። ይልቁንም በህግ ስነ ስርዓታችን ላይ የተቀመጠው አንድ ተከሳሽ በስር ፍርድ ቤት በዋስ ሆነው እየተከራከረ ያለ የስር ፍርድ ቤቱ ተከሳሹን ጥፋተኛ ብሎት የቅጣት ውሳኔ በተለይም ነጻነትን የሚያሳጣ የእስር ቅጣት ቢወስንበት ይሄ ተከሳሽ ውሳኔውን በመቃወም ይግባኙን ቀጥሎ ላለው የፍርድ ቤት ደረጃ ይግባኙን ሊያቀርብ ይችላል። ሊግባኙን ሊያቀርብ ብቻ ሳይሆን ይሄ ይግባኙ ያቀረበው ይግባኝ ተመርምሮ ውሳኔ እስኪያገኝ ድረስ በስር ፍርድ ቤት የተጣለበት የእስር ቅጣት እንዲገደብለት ወይም ውሳኔው ከመፈጸም እንዲታገድለት ሊያመለክት እንደሚችልና ፍርድ ቤትም አዎ ይግባኙን መርምሬ ውሳኔ እስክሰጥ ድረስ በዚህ ሰው ላይ የተወሰነው የእስር ቅጣት እንዳይፈጸም ብሎ ሊያግድ እንደሚችል በወንጀለኛ መቅጫ ስነስርዓት ህጋችን 88 ላይ በግልጽ ተቀምጧል። እንደ ህግ ባለሙያ አስተያየትና እምነት ከሆነ ለከሳሽ ወገን ወይንም አቃቢ ህግ ይህ መብት የተሰጠ ለመሆኑ የሚያውቁት የለም። ሊሰጥ ይገባል ብለው እንደማያምኑም ይገልጹና የሥነ ሥርዓት ህጉ ይህን ሲደነግግም በቂ ምክንያት አለው ይላሉ። ምክንያቱም በወንጀል ጉዳይ የሚሰጥ ውሳኔ በተለይ ይሄ ነፃነትን የሚያሳጣ የእስር ቅጣት፣ የሞት ፍርድም ሊሆን ይችላል። አንዴ ከተፈጸመ ሊካስ የማይችል ጉዳት በግለሰቡ ላይ ወይም በተከሳሹ ላይ ሊያሳድር ስለሚችል እንዲህ አይነት ውሳኔ የተወሰነበት ሰው ደግሞ ይግባኝ መብት አለው። ይግባኙን አቅርቦ ይግባኙ ተመርምሮ፣ ምክንያቱም ይግባኝ ካቀረበ በኋላ የግባኙ ውጤት ምንም ሊሆን ይችላል የስር ፍርድ ቤት ውሳኔ ሊጸና ይችላል። ነጻ ሊሆን ይችላል። ነገር ግን ይሄ ውሳኔ የይግባኝ ሰሚ ፍርድ ቤት ውሳኔ ከመወሰኑ በፊት ያ ሰው የስር ቅጣቱን የሚፈጽም ወይም ደግሞ ለምሳሌ የሞት ቅጣት ከሆነ የሞት ቅጣቱ የሚፈጸምበት ከሆነ የይግባኝ አቤቱታው ትርጉም የለውም። ስለዚህ ይሄ ሕጉ ይህንን ግምት ውስጥ በማስገባት ነው። በተለይ መጀመሪያም በዋስ ሆኖ ያለ ሰው ከሆነ ይግባኙ ተሰምቶ እስኪመረመርለት ድረስ እና የይግባኝ ሰሚው አንድ ውሳኔ እስኪሰጥ ድረስ እግድ ሊጠይቅ እንደሚችል የተቀመጠው ከዚህ አንጻር በዚህ መልክ ተደርጎ ከሆነ እኔ በበኩሌ በጣም እጠራጠራለሁ። ይግባኝ ሰሚ ፍርድ ቤት የስር ፍርድ ቤትን ውሳኔ አግዷል የሚባል ከሆነ በእኔ በኩል እንግዲህ የምናየውና እንደ አዲስ እውቀት የምናየው ነው የሚሆነው። እንግዲህ በስራ ዘመናችንም ባለው ሕግ መሰረት ግን ይግባኝ ሰሚ ፍርድ ቤት አቃቤ ሕግ ይግባኝ ስላቀረበ በነፃ እንዲሰናበት የተወሰነለትን ተከሳሽ ፍርድ ያግዳል የሚል የህግ አግባብ የለም። ግን አቃቢ ህግ በዚያው ፍርዱን በሰጠው ፍርድ ቤት ደረጃ ላለ የበላይ አካል ወይም ሁን መላ ለከፍተኛው ፍርድ ቤት ፕሬዚዳንት ወይም ምክትል ፕሬዚዳንት አቤቱታ ቢያቀርብና ቢያሳግድ አይችልም። ይሄ አሰራር ደግሞ እንግዲህ በአጠቃላይ በህግ ስርዓት ውስጥ እንዲህ አይነት አሰራር አለ፣ ህግም መሰረት አለ። ግን ይሄ ያለው የፍትሐብሔር ስነስርዓት ህጋችን ውስጥ ነው። የገንዘብ ክርክር፣ የንብረት ክርክር በሚታይበት እና በሚወሰንበት የፍትሀ ብሔር ስነስርዓት አግባብ ትክክል ነው። ፍርድ ቤት አንድ ውሳኔ ከወሰነ በኋላ የተወሰነበት ወገን ጉዳዩን ለይግባኝ ሰሚ አቅርቦ ጉዳዩ በይግባኝ እስኪታይና ምናልባት የይግባኝ ሰሚው አንድ አይነት እግድ እስኪሰጥ ድረስ የፍርድ ቤቱ ፕሬዚዳንት ለ15 ቀን ብቻ እግድ ሊሰጥ እንደሚችል በፍትሀ ብሔር ስነስርዓት ህጉ ተቀምጧል። እንዲህ አይነት ለፍርድ ቤት ፕሬዝዳንቶች የተሰጠ መብት ግን በወንጀለኛ መቅጫ ስነ ስርዓት ህጋችን ውስጥ የለም። በወንጀል ህግም እንዲህ አይነት መብት ለፕሬዝዳንቶች አልተሰጠም። እስካሁን እንግዲህ እኔም በስራ ዘመኔ በወንጀል ጉዳይ የፍርድ ቤት ፕሬዚዳንት አንድ የፍርድ ቤት የሰጠው ውሳኔ እንዳይፈጸም ያገደበትን አግባብ አላቅም። አቃቢ ህግ በዚሁ መዝገብ ክስ ከመሰረተባቸው አስር ተከሳሾች መካከል አቶ ሀብታሙ አያሌውንና አቶ አብርሃም ሰለሞኑን ጨምሮ የአንድነት ለዴሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል አቶ ዳንኤል ሽበሺ የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ የሸዋስ አሰፋ እንዲሁም የአረና ትግራይ ለሉዓላዊነትና ለዴሞክራሲ የአመራር አባል አቶ አብርሃ ደስታን ከፍተኛው ፍርድ ቤት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰነበታቸው አይዘነጋም። ለማንኛውም የፌዴራሉ ጠቅላይ ፍርድ ቤት የአቃቢ ህግን የይግባኝ አቤቱታ ተቀብሎ በስር ፍርድ ቤት የተሰጠውን ብይንና የፍች ትዕዛዝ በማገድ የይግባኙ አቤቱታ ግራቀኙን ያስቀርብ ወይንም አያስቀርብ እንደሆነ ለማየት ለመስከረም 21 ቀን 2008 ዓ ም ቀጠሮ ቆርጧል በተያዘ ዜና መንግስት አሸባሪውን አይኤስን ለማውገዝ ሚያዝያ 14 ቀን 2007 ዓ ም ጠርቶት በነበረው ህዝባዊ ትዕይንት ላይ የተፈጠረውን ብጥብጥ በማደራጀትና በመምራት ተጠርጥረው በአቃቢ ህግ ክስ ተመስርቶባቸው የነበሩት የቀድሞ የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዝዳንት አቶ ማሙሸት አማረ በነፃ መለቀቃቸውን ሪፖርተር በዛሬው እትሙ ዘግቧል። ጋዜጣው አቶ አሙሸት አማርን በነጻ ያሰናበተው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጉዳያቸውን ላለፉት አምስት ወራት ያህል ሲመረምር ቆይቶ ድርጊቱን ተፈጸመ በተዋለበት ቀን ተከሳሹ ከምርጫ ቦርድ ጋር በነበራቸው ክርክር ፍርድ ቤት መዋላቸውን የሚያስረዳ ሰነድ በማቅረባቸው ነው ብሏል። ጨምሮም አቃቤ ሕግ ያቀረበባቸው ምስክሮች የሰጡት የምስክርነት ቃል የተጠና መሆኑን በመቃወም ጠበቃቸው ለፍርድ ቤቱ በማስረዳታቸው እና ምስክሮቹም የተለያየ እና የማይገናኝ የምስክርነት ቃል መስጠታቸው ለአቶ ማሙሸት በነፃ መሰናበት ምክንያት ሆኗል ሲል አትቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከበራችሁ አድማጮች መለስካቸውን አመሰግናለሁ ለዘገባው። በዘገባው ውስጥ ዛሬ ተብሎ የተጠቀሰው ዘገባው የተሰራው ትናንት ስለነበረ ትናንትና እንደሆነ እንድታውቁልን ከአክብሮት ጋር ጠይቃለሁኝ። ወደ ተከታዩ ዘገባ አልፋለሁኝ። ኢህአደግ በግንቦቱ ብሔራዊ ምርጫ መቶ በመቶ አሸነፍኩ ካለ በኋላ እንኳ ማብቂያ ያጣው የኦሮሞ ብሔረሰብ ስቃይ ቀጥሏል ሲል የአፍሪካ ቀንድ የሰብአዊ መብቶች ሊግ የሚባለው ድርጅት አስታውቋል ሊጉ ሰሞኑን ባወጣው በዚሁ መግለጫው በኦሮሞዎች ላይ የሚፈጸመው ወከባ፣ ማስፈራራት፣ ህገወጥ ስራትና ጠለፋ በመላው የኦሮሚያ ክልል እየተካሄደ ነው ብለዋል። ታስረዋል ያላቸውን የበርካታ ሰዎች ስም ዝርዝር ጾታቸውንና የመኖሪያ ስፍራቸውንም በመግለጫው አካቶ ተቆርቋሪዎች አቤቱታቸውን ለመንግስት እንዲልኩ ጠይቋል። ሶሎሞን ክፍሌ በካናዳ የድርጅቱን ተወካይ አቶ ግርማ አቶ ገሮማ ዋቀሳን አነጋግሯል። ከኦሮሚያ ክልላዊ መንግሥት ምላሽ ለማግኘት ያደረግናቸው ሙከራዎች ግን አልተሳኩም። ወደ ሰሎሞን ዘገባ። በመግለጫችሁ ላይ በግልጽ አስፍራችሁታል። ከእርሱ አንድ በትልስማ ብዬ ነው ምንድን ነው እነዚህ ስማቸውን የዘረዘራቸዋቸው አርባ ሰባት ሰዎች የታሰሩበት ምክንያት? በሰሜን ሸዋ ውስጥ የታሰሩ ሰዎች ናቸው። እነዚህም የታሰሩበት ምክንያት ዘጋቢዎቻችን እንደደረሰን ሽፍቶችን ትረዳላችሁ በሚል ነው የተዘረዘሩት። ሌሎች የታሰሩ ደግሞ አሉ። እዚህ ላይ በመግለጫችን ላይ በሁለት ቦታ ከፍለን ነው ያሰፈን ነው። ሌሎቹ በምርጫ ዋዘማ አልመረጣችሁም ተብሎ የታሰሩ ወደ ሁለት ሺህ የሚሆኑ በተለይ ወደ ጉጂ አካባቢ የታሰሩ ሰዎች አሉ። አርሲ ውስጥ የተለያየ ቦታ የታሰሩ አሉ። ነው እና ስማችን ዘረ ነው። ግን በቅርብ ጊዜ በዚህ ወር አጋማሽ ላይ ማለት ዛሬ መስከረም ውስጥ ነው ያለ፣ ነው በግንቦት አጋማሽ ላይ ጀምሮ የታሰሩ ሰዎች ናቸው። በምን ሁኔታ ላይ ነው ታስረው ያሉት? ቤተሰብ ይጎበኛቸዋል? አዎ በጣም አጠያያቂውም እሱ ነው። እነዚህ የታሰሩት በእስር ቤት ውስጥ ሳይሆን ወይም ደግሞ እስር ቤት ተብሎ በምታወቀው ሳይሆን በትምህርት ቤቶች እና በኢህአዴግ መስሪያ ቤት ወይም ደግሞ በአካባቢው ባለስልጣኖች መስሪያ ቤት ውስጥ የታሰሩ ናቸው እና ስለዚህ ሰዎች መጠየቅም አይችሉም። በተለይ በሚያስደነቅነት ሁኔታ ውስጥ ነው ያሉት። ምክንያቱም ሽንት ቤት የለም፣ የሚበሉት ነገር ተከልክሏል። እና በዚህ የተነሳ አጠያያቂ እንትን ላይ ነው ያሉት እና እነዚህ ሰዎች የታሰሩት በጃርሶ ወረዳ ውስጥ ነው ያሉት። እስራቱ፣ ወከባው፣ ጠለፋና ማስፈራራቱ ደግሞ የቀጥለው በመላው ኦሮሚያ ነው ብላቸዋል። በተለይ የተተኮረባቸው ስፍራዎች አሉ ካሉ የትኞቹ አካባቢ ላይ ነው ወከባው የበረታው? በእርግጥ በተለይ ከንትን በኋላ ኢህአዴግ እንግዲህ ምርጫውን በሰላም አጠናቀቃለሁ ብለዋል። እንዲያውም ማጠናቀቅም ብቻም ሳይሆን ሰዎች መቶ በመቶ መርጦኛል ብሎ ጠቅላላ ያለውን የምርጫውን እንትን ወስደዋል። ከዛ በኋላ ግን ውሸት የሚያስመስለው ደግሞ በተቃራኒው ደግሞ በየአካባቢው በተለይ በጉጂ በጉጂ አካባቢ ያሉትን ሰዎች ወደ አምስት መቶ ሰዎችን በአንድ ጊዜ አስረዋቸዋል። እና ከዛም ጉጂ ብቻ አይደለም። ወደ አርሲ እና ባሌ አካባቢ ያሉት፣ ወለጋ ደንቢዶሎ አካባቢ ያሉት ለምሳሌ ደንቢዶሎ ሰዎች ከመጀመሪያ አሁኑ ምርጫው ከመጠናቀቁ በፊት የታሰሩ ሰዎች እንዳልተፈቱ ነው መረጃ ያለን። እና በአጠቃላይ ኦሮሚያ መላ ኦሮሚያ አካባቢ ማለት ይቻላል በተለይ እንደገና ደግሞ ከዛ ጨምሮ አምቦ አካባቢ የተለያዩ ወረዳዎች የታሰሩ ሰዎች አሉ ማለት ነው። በአጠቃላይ እንትናችን ሪፖርት መሰረት ወደ ሁለት ሺህ ሰዎች ታስረዋል፣ በአሁኑ ጊዜ ማለት ነው። እነዚህ አራት መቶ ያልኳቸውን በቀደም ወይም ደግሞ በዚህ ወር አጋማሽ ጀምሮ የታሰሩትን ሳይጨምር ማለት ነው። በሌላ አጋጣሚ ስትሉ የገለጻችኋቸው በኢትዮጵያ ፌዴራል ፖሊስ አራት መቶ አርሶ አደሮችን አስረዋል ብላችኋል። ይሄ ደግሞ የት አካባቢ የሆነ ነው እነዚህ የታሰሩት ጃርሶ ወረዳ ውስጥ ነው ማለት ሰሜን ሰሜን ሸዋ ጃርሶ ወረዳ ውስጥ የጠፉ ወጣቶች አሉ ተብሎ መንግስት ነው እንግዲህ እንደዛ ምላቸው እነዛ ሸፍቷል። እና እነዚ የሸፈቱትን ወጣቶች እናንተ ትደገፋቸዋላችሁ፣ ታበላቸዋላችሁ፣ እናንተ ናችሁ አቅፋችሁ ያስቀመጣችሁት በምል ነው። እነዚህ አራት መቶ ሴትና ወንድ ናቸው፣ ከአራት መቶ በላይ ናቸው በእርግጥ እና የታሰሩት። እና እነዚህ በሰሜን ሸዋ ጃርሶ ወረዳ ውስጥ ነው ገበሬዎቹ ያሉበትን ሁኔታ ታውቃላችሁ? አዎ፣ ያሉበትን ሁኔታ በአጠቃላይ ለማወቅ ተችሏል። ምክንያቱም እነዚህ ሰዎች የታሰሩት በየባለስልጣናቱ ቢሮዎችና በትምህርት ቤቶች ውስጥ ነው የታሰሩት። እንደታሰሩ ዘመኖቻቸው ያውቃሉ። ምክንያቱም የዛ አካባቢን ስለታሰሩ ማለት ነው። ግን ሄዶ ሊገበኟቸው አልቻሉም፣ አልሰጧቸውም። እና እነዚህ ሰዎች የታሰሩት ታግሮ ነው ያሉት። ምግብና ውሃ እንደተከለከሉ እንደተከለከሉ ነው መረጃ የሚያመለክተው። አቶ ጋሩማ፣ አንድ ጥያቄ ላንሳ። ለመሆኑ ድርጅታችሁ መሰል መግለጫዎችን ብቻ ማውጣት ነው ወይስ በቀጥታ ስለ ሁኔታዎች መንግስትንም ትጠይቃላችሁ? በጣም ጥሩ ጥያቄ ነው ሰለሞን እውነቱን ለመናገር ማንኛውም የሰብአዊ መብት ድርጅት በተለይ እኛ አካባቢ እኛ እንግዲህ ቢሮችን ከናዳ እንጂ በቀሉ ከኢትዮጵያ ነው እና የዚያን ችግር በምኖርበት ጊዜ መግለጫ ከማወጣታችን በፊት የምንወክረው ከመንግስታት ወይም ደግሞ ይህንን ድርጊት በሚፈጽሙ አካላት ጋር ለመነጋገር እንሞክራለን። ከዛ በኋላ መልስ ስናጣ ወይም ደግሞ አጥጋቢ መልስ ሳይሰጡን ነው ይህን መግለጫ ይፋ የምናደርገው። ስለዚህ ሞክረናል፣ ግን የሚያነሳልን ሰው የለም። የሚሰጠንም ስልክም ወይም ደግሞ እነሱ ኦፊሻል ያስቀመጡት ስልክም የሚመልስም አይደለም። ብመልሱም ብንጠይቃቸውም ደግሞ አይመልሱልም። ስለዚህ ሞክረናል ማውጣት ብቻ ሳይሆን ሞክረናል፣ ግን እንትን አልሆንንም። እንደ አጋጣሚ ተሰሚነት አላገኝም ማለት ነው። ታዲያ የዚህ መግለጫ ዓላማ ምንድን ነው? ጥያቄው ጥሩ ነው። መግለጫው በተለይ የዓለም ሕብረተሰብ ይሄንን ስቃይ አውቆ ይሄ ሁማን ራይትስ ሊግ ኦፍ ሆርን ኦፍ አፍሪካ ድርጅት ከዩናይትድ ኔሽን ጋር የሚሰራ ነው። ከዛ እንትናለን ማነ አባልነት አለን እና ልነሱ ነው እንትን የምናደርገው እና እያንዳንዱ ሰው ከዚህ በፊት ኢትዮጵያ፣ በተለይ ኢትዮጵያ የዚህ አይነት ችግር በሚፈጥርበት ጊዜ የኢትዮጵያ መንግስት ማለት ነው ሲጠየቅ፣ በእኛ ብቻ ሳይሆን በአምነስቲ ኢንተርናሽናል በሁማን ራይትስ ዋች መግለጫ ሲወጣበት ሁሌ ይክዳል እና ይሄንን ደግሞ የካደ መሆኑን ሁሉ እየገለጽን ለሚመለከታቸው ሰዎች ወይም ደግሞ ድርጅቶች ይህንን ኢንፎርሜሽን እንሰጣለን። ከዛ በኋላ ማድረግ የምንችለውን ከነሱ ጋር ለማድረግ ነው ማለት ነው። መልካም አቶ ጋሩ ማዋቀሳ በካናዳ የአፍሪካ ቀንድ የሰብአዊ መብቶች ሊግ ተወካይ፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ አቶ ሰለሞን። ይህን ድል ስለሰጣችሁ አድማጮች፣ የአፍሪካ ቀንድ የሰብአዊ መብቶች ሊግ ባወጣው መግለጫ ላይ ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግናቸው ሙከራዎች አልተሳኩም። ያደረግነውን ጥረት እንዲያው ባጭሩ ለመግለጽ ያህል በቅድሚያ የደወልነው ወደ ኦሮሚያ ክልላዊ መንግስት ፕሬዚደንቱ ጽህፈት ቤት ነበር። ጉዳዩ የሚመለከተው የአስተዳደርና ጸጥታ ቢሮ ስለሆነ ወደዚያ ደውሉ ተብለን የሶስት ሰዎች ስምና የቴሌፎን ቁጥሮቻቸው ተሰጡን። በዚሁ መሰረት ለአቶ ሰለሞን ማሞ፣ ለአቶ ቀጀላ ኡርጌና ለአቶ መሳ አዱኛ መደወል ጀመርን። በቅድሚያ የመለሱልን አቶ ሰለሞን ማሞ ስለ ሪፖርቱ ገለጻ እየሰጠናቸው እያለን ስልኩ መሐል ላይ ተዘጋም። ያንኑ ቁጥር ቆይተን ስንሞክር ያነሱትና ሰለሞን ማሞ እንዳልሆኑ የነገሩን ሌላ ሰው ደግሞ የሪፖርቱን ይዘት ካደመጡ በኋላ መልሰን እንድንደውልላቸው ነገሩን። ከዚያ በኋላ ደጋግመን ብንሞክርም ስልኩ አይነሳም። በዚህ ብቻ አናበቃም፣ ጥረታችን ወደፊትም ይቀጥላል። አመሰግናለሁኝ ሰሎሞንን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አንድ ሰዓት ተኩል። አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ ከምንዛሪ ሊጀምር አንድ የዩናይትድ ስቴትስ ዶላር 20 ብር ከ85 ሳንቲም ተመንዝሯል። ዛሬ የመግዣው ይቅርታ፣ የመሸጫው ዋጋ አንድ ዶላር 20 ብር ከ85 ሳንቲም ነው። የመግዣ ዋጋ ደግሞ እርስዎ ዶላር ከፈለጉ ማለት ነው የሚከፍሉት 20 ብር ከ96 ሳንቲም ነው ለአንድ ዶላር። አንድ ዩሮ 23 ብር ከ15 ሳንቲም ተመንዝሯል። አንድ ፓውንድ ደግሞ 31 ብር ከ77 ሳንቲም ነው፣ የእንግሊዝ ፓውንድ ማለት ነው። በኢትዮጵያ ሜትሮሎጂ ኤጀንሲ ትንበያ መሰረት ነሐሴ የነሐሴ 29 ነገ ዓርብ 2007 ዓ.ም አዲስ አበባ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። በመላ ሀገሪቱ ውስጥ ሙሉ በሙሉ ፀሐያማ ሆኖ የሚውለው ጎዴ ብቻ ነው። ቀሪዎቹ ክፍሎች በአብዛኛው ዝናባማ፣ ከፊል ዝናባማ እና ደመናማ እንደሚሆኑ ነው ትንበያ የሚያሳየው። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 43 ዲግሪ ሴልሽስ ሲሆን ዝቅተኛው ደግሞ የባሌው ዝቅተኛ 9 ዲግሪ ሴልሽስ ነው የሚሆነው። የሰመራ ዝቅተኛው ዲግሪ ሴልሽስ 23 ዲግሪ ሴልሽስ ነው፣ የዝቅተኛው ሙቀት ማለት ነው። የአዲስ አበባው ከፍተኛ ሙቀት ደግሞ 24 ነው። ልዩነቱን አስተዋሉ። እንግዲህ ዝርዝር መረጃዎችን የአየር ሁኔታውን በተመለከተ ከኢትዮሜት ዶት ጂኦቪ ዶት ኢቲ ዌብሳይት ማግኘት ይችላላችሁ። በጣም ድንቅ የሆነው ዌብሳይት ነው ያለው የኢትዮጵያ ሚቲዎሮሎጂ ኤጀንሲ። አንዳንድ ዕለቱን መለስ ብለን ለማየት ደግሞ ከምንሞክርባቸው ነገሮች አንዱ በጣሊያን ዙሪያ የምትገኝ ሰላሳ ሶስት ሺህ ህዝብ ያላት ሳን ማሪኖ የምትባል አገር አለች። እጅግ ጥንታዊ ከሚባሉ አገሮች አንዷ ነች። በጣም ደቃቅ አገር ነች። በጣሊያን የተከበበች ነች ዙሪያዋን። የተመሰረተችው በ1600 ልክ የዛሬ 1616 ዓመት በዛሬዋ ዕለት ነበረ። ሙዚቃን ገብዛችሁ በቀረችን ጊዜ ጽዮን ግርማ አቀናባሪዋ አቀናባሪው አንድ ግብዣ አላት። ከዛ በፊት ግን አንድ ከምሽቱ ሶስት ሰዓት ላይ ይዘንላችሁ የምንቀርበውን ዝግጅት እናስተዋውቃችሁ። ካሉበት አካባቢ አንዳንድ ችግር እንዳይደርስባቸው ኤምባሲ ፕሮቴክት ያደርጋል። ባይዘ ወደ ሀገር ቤት አንመለስም ካለ ይህ ሰውዬ የኢትዮጵያ አይደለም ማለት አይደለም። አቶ አንዳርጉ በረሀ ይባላሉ። የሰማችኋቸው በኬንያ የኢትዮጵያ ኤምባሲ ሁለተኛ ጸሐፊ ናቸው። ማላዊ ስለሚገኙ ኢትዮጵያውያን ፍልሰተኞች ከሚናገሩት የተቀነጨበ ነው ያሰማናችሁ። ዘርዘር ያለ ዘገባ ከምሽቱ ሶስት ሰዓት ላይ ይኖረናል በ19 በ22 እና በ25 ሜትር ባንድ በምናቀርብላችሁ ዝግጅት በኢንተርኔት ዌብሳይታችን ላይ ቪኦኤ ኒውስ ኮም ላይ ታገኙናላችሁ። በእጅ ስልኮቻችሁ ቪኦኤ ኤምኦቢአይ እንዲሁም በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ፕሮግራሙን እየመራችልን ያለችው ጽዮን ግርማ ነች። ያስተናጋጃችሁ ሰሎሞን አባተ ከዘጋቢዎቻችንና እና ከቀሪ ባልደረቦቻችን ጋር ሁሉ ሆነን በጽዮን ግርማ ግብዣ እንሰናበታችሁ። ሸዋንዳኝ ኃይሉ ስብርብር हलो गुडी वेलकम था।